እግዚአብሔር አምላካችን የተመሰገነ ይሁን። የዛሬው የመልእክቴ ርዕስ በመዝሙር 27 ላይ የተመሰረተ ነው። በእግዚአብሔር የመተማመን ምልክት የሚል ነው። ኮንፊደንስ ኢን ጎድ ማለት ነው። እዚ ጋ በእንግሊዝኛ የጻፍኩላቸው ርዕስ ማርክ ኦፍ ኮንፊደንስ ኢን ጎድ ሳም 27 1-6 የሚል ነው እና ይሄ መዝሙር በጣም አስደናቂ ነው። ቅድም ሳነብላችሁ ሰምታችኋል። ዳዊት በአስጨናቂ ሁኔታ በነበረበት ጊዜ የዘመረው መዝሙር ነው። ታሪኩን የመዝሙርን ታሪክ መቼ እንደተዘመረ በምንመለከትበት ጊዜ እና የምስጋና መዝሙር ነው ደግሞ የጸሎት መዝሙር ነው እና ዘማሪው ዳዊት አንድ የሚገልጠው ነገር አለ። ዳዊት ነው የዘመረው በነገራችን ላይ መዝሙር አንድ እስከ መዝሙር 44 መጨረሻ እስከ መዝሙር 7 ሁለት አካባቢ ድረስ ዳዊት ነው የዘመረው። ሌሎቹን ልዩ ልዩ ሰዎች ናቸው የዘመሩት እና ዳዊት በዚህ በመዝሙሩ በእግዚአብሔር ላይ ያለውን እምነት ነው እያሳየ ያለው እና እኔ የእውነተኛ አማኝ የእምነቱ ምልክቶች እውነተኛ አማኝ የማመኑ ምልክቶች በውስጡ በልቡ በውስጡ በነፍሱ በመንፈሱ በሚኖረው እምነትና በውጭ በሚናገረው ደግሞም በተግባር በሚኖረው ኑሮ የተገለጠ ነው። እውነተኛ አማኝ መሆናችንን እርግጠኛ መሆን አለብን። እርግጠኛ የምንሆነው ውስጣችን እምነቱ መኖሩና በህይወታችን እምነቱን መለማመዳችንና መኖራችን ነው። ታዲያ እምነት የሚባለው ነገር የህይወታችንን ተግባራዊ ሁኔታ የሚገልጽ ነው እና እዚህ ጋ ዘማሪው የሚናገረው የውስጥ እምነቱን ተግባራዊ ሁኔታ የገለጸበት አስደናቂ አገላለጥ ነው እና ይህንን መጨረሻ መዝሙሩ ላይ አንድ ነገር በመናገር ደምድሞታል። አሁን የሚገርም ነው። የእግዚአብሔርን ቃል በምታጠኑበት ጊዜ የሚገርም የሚገርም ነገር ታያላችሁ። ቁጥር 14 ላይ የመዝሙሩ መጨረሻ ምን ብሎ ተናግሯል? ያለፈበትን ህይወት፣ የሚያልፍበትን ህይወት ሁሉ ካሳየ በኋላ ለሌሎች ሰዎች ሲመክር እግዚአብሔርን ተስፋ አድርግ፣ በርታ እርሱም ያንተን ልብ ያበረታል። እኔ ላለሁ እግዚአብሔርን ተስፋ አድርግ ብሎ ነው የደመደመው። ትእዛዝ ነው ምክር ነው። እግዚአብሔርን ተስፋ አድርግ እና ደግሞ በርታ፣ ችላ አትበል፣ አትድከም፣ ጠንክር የሚል ሀሳብን ነው የሚናገረው። ቀጥሎ እግዚአብሔርን ተስፋ አድርገህ ብትበረታ እሱ ያንተን ልብ ያበረታል። እግዚአብሔር ያበረታል፣ ብርታት ይሰጥሃል። እንደገና እኔ ላለሁ እግዚአብሔርን ተስፋ አድርግ ብሎ ነው የደመደመው እና ይሄ መዝሙር መዝሙር 27 በጣም ብዙ ጊዜ በብዙ ሰባኪዎች ተሰብኳል ግን እኔ በዚህ ርዕስ ስር እንድንመለከተው ነው የምፈልገው እና የመጀመሪያው ነጥቤ ታዲያ የሚሆነው በእግዚአብሔር የመታመን መግለጫ የሚል ነው ቁጥር አንድና ቁጥር ሁለትን በእግዚአብሔር የመታመን መግለጫዎች መሆናቸውን ማየት በጣም አስፈላጊ ነው እንደገና ላንብብላችሁ እግዚአብሔር ብርሃኔና ደህንነቴ ነው ብሎ ጥያቄ ይጠይቃል፣ ማንን እፈራለሁ? እግዚአብሔር የህይወቴ ብርታት ነው። ቀጥሎ ማንንስ እፈራለሁ ብሎ ጥያቄ ይጠይቃል። እና ይሄንን ሁለት ቃሎች ሁለት ትይዩ ሀሳቦች በሂብሩ አጻጻፍ እነዚህ ትይዩ አባባሎች ናቸው። ትይዩ አባባሎች ፓራለል ሴይንግስ የምንላቸው ናቸው። የመጀመሪያው አረፍተ ነገር በሁለተኛው አረፍተ ነገር ይደገማል ወይም ይገለጣል እና ታያላችሁ። እግዚአብሔር ብርሃኔና ደህንነቴ ነው ብሎ ታች ወርዶ እግዚአብሔር የህይወቴ ብርታት ነው እና በመሃል ግን ማንን እፈራለሁ፣ ማንን እፈራለሁ የሚል ጥያቄ ደጋግሞ ጠይቋል። እኔ እንደዚህ እላለሁ፣ ድሮም ሆነ አሁን ብዙ የሚያስፈሩ ነገሮች አሉ። ሰው የሚፈራው ብዙ ነገር አለ። አንዳንድ ፍርሃቶቻችን ውጭ ላይወጡ ይችላሉ። ውስጣችን የሚንተከተኩ ፍርሃቶች ሊኖሩን ይችላሉ። አንዳንድ ሰው ፍርሃቱን በውስጡ ይይዛል፣ ይፈራል፣ አይናገረውም። ጭንቀቱና ፍርሃቱ በውጭ እስኪታይ በፊቱ ላይ እስከሚነበብ ድረስ የሚፈሩ ሰዎች አሉ። ፍርሃት ያለ ነገር ነው። እርግጥ ነው ፖለቲካው ያስፈራል፣ ኢኮኖሚው ያስፈራል፣ የጤና ሁኔታ ያስፈራል። የጤና ውጣ ውረዶች እኛ አሁን እኔ እዚህ ሀገሮኜ ኢትዮጵያ ውስጥ በጣም ብዙ ማቃቸው ሰዎች አሉ። ያልዞርኩበት ሀገር ስለሌለ ነው መሰለኝ ደቡብ ሄጃለው፣ ምስራቅ ሄጃለው፣ ምዕራብ ሄጃለው። በጣም በጣም አስጊ የሚባሉ ቦታዎቹ ልሄጃለሁ። በጣም ብዙ ሰዎች አቃሉ። ከማቃቸው ሰዎች አንዳንዶቹ ድንገት ሲሞቱ ዜና ሰማለሁ። ይሄ የጤና ውጣ ውረድ ያስፈራል። የሚሰማው የጦርነት ስጋት ያስፈራል። ብዙም የሚያስፈሩ ነገሮች አሉ። ኢትዮጵያ ውስጥ በባጃጅ ላይ ተሳፍረው ባጃጅ የሚባል ነገር ታውቃላችሁ? እዚህ ሀገር አይታወቅም። አንዳንድ ወጣት ሴቶችም ወጣት ወንዶችም ታፍነው ህይወታቸው ያለፈባቸው ሰዎች አሉ። በጣም የሚያስፈሩ ነገሮች አሉ። ጎረቤት ያስፈራል። በተለይ የሚጠላን ሰው ያስፈራል። ዳዊት በዚህ በዚህ በመጀመሪያው ቁጥሩ አንድ ነገር ነው የሚናገረው። እግዚአብሔር እኮ የኔ ብርሃን ነው እግዚአብሔር የኔ ደህንነት ነው፣ የኔ ጥበቃ ነው፣ የኔ አዳኝ ነው እግዚአብሔር የሚባለው አምላክ። ስለዚህ ብዙ የሚያስፈሩ ነገሮች ቢከቡኝም እንኳን ማንን ነው የምፈራው ብሎ ሲጠይቅ ነው። የሚታዩት ፖለቲካውን ነው ሰዎችን ነው ክፉዎችን ነው ደጎችን ነው ጠላቶችን ነው ማንን ማንን። እግዚአብሔር የኔ ነው እግዚአብሔር ብርሃኔ ነው ብዙ ብዙ ጊዜ ፍርሃት የሚያጠቃው በጨለማ ውስጥ ነው። ጨለማ ያስፈራል። ግን እግዚአብሔር ብርሃኔ ስለሆነ ሁሉን ነገር አያለሁ። ከየትኛውም አቅጣጫ የሚያስፈራ ነገር ይምጣ፣ እግዚአብሔር ብርሃኔ ነው፣ ጨለማውን ይገፍልኛል፣ አያለሁ። ከአደጋ ከክፋት፣ ከሚያስፈራ ነገር እወጣለሁ፣ እግዚአብሔር ይጠብቀኛል የሚል አመለካከትና መልእክት ነው የሚናገረው እዚህ። እንደገና ሀና ለብዬ አስቀምጫለሁ ሃ ላይ ብርሃኔ ነው ብሎ ለላይ ግን እግዚአብሔር እዛው እዛው ሃ ላይ ይቅርታ፣ እግዚአብሔር ደህንነቴ ነው ብሎ ይናገራል። ብርሃኔ ነው ደግሞም ደህንነቴ ነው። ስለዚህ ደህንነቴ ስለሆነ ማለት ይሄ ደህንነት የሚባለው ነገር አሁን እኛ በወንጌላውያን አብያተ ክርስቲያናት ዘንድ ደህንነት የሚባለው ቃል ሁል ጊዜ የሚታየው ነፍስ ከኃጢአት ይቅርታ አግኝታ። የመንግስት ሰማይ ወራሽ መሆኗን ነው። ግን እዚህ ጋር የሚናገረው አካባቢው ካስጨነቀውና ከወጠረው ውጥረት መትረፉን ነው የሚናገረው። አሁን ደህንነቴ ነው እግዚአብሔር እግዚአብሔር ከሚያስፈራ ነገር ይጠብቀኛል፣ ልድናለሁ፣ በሱ አመልጣለሁ የሚልን ሀሳብ ነው የሚናገረው እና ነፍሴን አድኗታል፣ ታድጓታል። ሁል ጊዜ እግዚአብሔር የእኔ አዳኝ ነው የሚል ጽንሰ ሀሳብንና እውነትን ነው የሚናገረው። ሀመር ውሃ ወይም ሐመር ውሃ ብዬ ያስቀመጥኩት ላይ እግዚአብሔር የህይወቴ ብርታት ነው ብሎ ተናግሯል። ቅድም መግቢያዬ ላይ ቁጥር 14 ላይ የመከረውን ምክር እኔ እላለሁ በርታ፣ እንደገና አሁንም እላለሁ በርታ ብሎ የተናገረበትን ስታስቡ ከዚህ ከቁጥር አንድ ሁለተኛው ክፍል ጋር የተያዘ ነው የእኔ የህይወቴ ብርታት ጥንካሬ የማገኝበት ድጋፍ የማገኝበት የማልደክምበት የሚረዳኝ የሚያበረታኝ እግዚአብሔር ነው። ድካም ሲከበኝ፣ ጠፋሁኝ፣ ወዮልኝ የሚያሰኝ ነገር ሲመጣብኝ እግዚአብሔር የሚባለው አምላክ የኔ ምኔ ነው? ብርታቴ ነው፣ ጥንካሬ ነው። በግልጽ እና በሚስጥር እግዚአብሔር ብርታቴ ነው። አሁን አንዳንድ ጊዜ አንዳንድ ሰዎች የእኛን እምነት በተመለከተ ሌላ ሃይማኖት የምንከተል ይመስላችኋል። አይደለም። መጽሐፍ ቅዱሳዊ ሃይማኖት ነው። መጽሐፍ ቅዱሳዊ እምነት ነው። መጽሐፍ ቅዱስ ላይ በጥልቅ የተመሰረተ ነው። በእርግጥ በጥልቅ ያልተመሰረተ ላይ ላዩን የሆነ ነገር የሚያመልኩ ሰዎች አሉ። ስለ እነሱ እናዝናለን። መጽሐፍ ቅዱስ ግን የሚናገረው እምነታችን በመጽሐፍ ቅዱስ ላይ እንዲመሰረትና ከዛ የተነሳ የሚያስጨንቀው የሚያስፈራው ነገር ከርታታዎች እንዳያደርገን የሚያደርግ ነው። ስለዚህ ስለ ህይወቴ፣ ስለ ስራዬ፣ ስለ ጤናዬ፣ ስለ ጥያቄ የምተማመነው በማን ነው? በእግዚአብሔር ነው። አሁን ዋና ርዕሴን ቅድም ተናግሬያለሁ። ይሄ መዝሙር የሚያሳየን ከቁጥር አንድ እስከ ስድስት በእግዚአብሔር ላይ የመተማመንን ምልክት ወይም ምስክርነት ነው። እውነተኛ አማኞች በእግዚአብሔር ላይ የሚተማመኑ መሆናቸውን የሚያሳዩት እግዚአብሔር ብርሃናቸው መድኃኒታቸው መሆኑን እግዚአብሔር የህይወታቸው ብርታት መሆኑን በማወቅ የሚያስፈራው ነገር ሳያስፈራቸው መራመዳቸው ነው። እኔ እንግዲህ ኢትዮጵያ ሲሄድ ያው ደብረ ብርሃንን ሳልረግጥ አልመጣም። እዛ አካባቢ ስራ እንዲሰራ ስለምፈልግ እና የዛ የቢሮ ሰራተኛ አለችን። ባለቤቷ ኮንትራክተር ነው እና ሁል ጊዜ ይህን ሰውዬ እንዱ ባክሻ ቲጅ በሉ በይው ይላታል እና አሁን መጨረሻ ላይ ባለፈው ሳምንት ሄጄ ሁሉን ነገር ጨርሼ ስመጣ ላናግረው እፈልጋለሁ ብሎ ደወለልኝ እና ያው ኮንትራክተር ስለሆነ እሷም ኢንጂነር ነበረች እና የሚቀጥለው ሰኔ ላይ ስመጣ ይዣችሁ ሄጄ ቦታውን አሳያችኋለሁ ብዬ ተናግሬ ነበር እና እንሄዳለን፣ እንሄዳለን ግን ታውቃለህ እኮ እፈራለሁ አለ። እፈራለሁ ከአዲስ አበባ ውጭ መውጣት አንተ ሚሳኤል የማይመታውን መተማመኛ ይዘህ ነው የምትሄደው ብሎ ተናገረ። አዎ ሚሳኤል የማይመታው መተማመኛ ነው። የኔ መተማመኛ እግዚአብሔር ነው። እግዚአብሔር ሰዎችን በመጠበቅ በአደጋና በመቅሰፍት ጊዜ በመከለል የታወቀ አስደናቂ ታማኝ አምላክ ነው። ክብር ሁሉ ለእግዚአብሔር ይሁን። አሁን የሚቀጥለው ነጥቤ ጋር ስመጣ የክፉ አድራጊዎችና ውጤታቸውን ይሄ ዘማሪ ተናግሯል። ተመልከቱ፣ ቁጥር ሁለት ላይ ክፉ አድራጊዎች ጠላቶቼና ባላጋራዎቼ ስጋዬን ለመብላት በእኔ ላይ በመጡ ጊዜ እነሱ ተሰነካከሉና ወደቁ። ዳዊት ምን ማለቱ ነው? እግዚአብሔር ብርሃኔ እና መዳን ደህንነቴ ነው ካለ በኋላ ማንን እፈራለሁ እንደገና እግዚአብሔር የሕይወቴ ብርታት ነው ካለ በኋላ ማንን እፈራለሁ የሚል ጥያቄን የጠየቀበት ምክንያት ምንድን ነው ብላችሁ ብትሉ ሚስጥሩን እዚህ ጋር ታገኛላችሁ። ይሄ ሰውዬ ክፉ አድራጊዎች እና ጠላቶች፣ ባላጋራዎች እንዳሉት እየገለጠ ነው። አሁን እኮ ዳዊት ንጉስ ነው። የእስራኤል ንጉስ ነው። የታወቀ ንጉስ ነው። ዳዊት እንደ ዳዊት አይነት ንጉስ እንዳልተነሳ ነው መጽሐፍ ቅዱስ የሚናገረው። እንዳውም የጌታችን የኢየሱስ ክርስቶስ ሁሉ ምሳሌ እንደሆነ ነው መጽሐፍ ቅዱሳችን የሚናገረው። ዳዊት በጣም ብርቱ ሰው ነው። በወጣትነቱ አንበሳና ድብ በጎቹን ሊበሉ በመጡ ጊዜ ጉሮሯቸውን ይዞ እንደገነጣጠላቸው ተናግሯል፣ ራሱ ዳዊት እና ይሄ ሰውዬ ክፉ አድራጊዎች፣ ጠላቶች አሉኝ፣ ባላገሮች አሉኝ አላማቸው ብሎ ሲገልጥ ስጋዬን ለመብላት ነው እና በእኔ ላይ የመጡት ስጋዬን ለመብላት ነው። በዚህ ወቅት ዳዊት እስከ መዝሙር አምሳ ድረስ ከሳኦል ጋራ ልዩ ግብግብ እንደነበረው ይታወቃል። ዳዊት ከእረኝነት መጥቶ የእስራኤልን ጠላት ጎልያድን በአንድ ወንጭፍ ጠጠር እንደገደለ ንጉሡ ከደስታ ይልቅ በሐዘን ማለት ይሄ ሰውዬ ከኔ በላይ ሊታይ ነው ብሎ በቅናት ብቻ በመነሳሳት ዳዊትን ያሳድደው ነበር፣ ሊያጠፋው ይፈልግ ነበር። ስጋዬን ለመብላት በእኔ ላይ በመጡ ጊዜ በጣም ብዙ ጊዜ ንጉሡ ሳኦል ዳዊትን አሳዶታል። ግን ስጋዬን ለመብላት ክፉዎች፣ ጠላቶቼ፣ ባላጋራዎቼ፣ ክፉ አድራጊዎች የሆኑ እግዚአብሔርን የማይታዘዙ በእግዚአብሔር ላይ ያመፁ እነሱ በመጡ ጊዜ ተሳክቶላቸዋል እንዴ? ብሎ የሚጠይቅ ይመስላል። ግን መልሱ አልተሳካላቸውም። ክፉ አድራጊዎች መቼም አይሳካላቸውም። አልተሳካላቸውም። አይሳካላቸውም። ተሰነካከሉና ምን አደረጉ ነው የሚለው ወደቁ። ሰይጣን ጠላታችን ነው። ሰይጣን ምንም አይነት ነገር ለማድረግ ቢሞክር በእኛ ላይ ተሰነካክሎ ይወድቃል። እኛ ማድረግ ያለብን በእግዚአብሔር መታመናችንን መቀጠል ነው። በእግዚአብሔር የሚታመን የሕይወት ምስክርነት እንዳለን ማሳየት ይገባናል። በሕይወታችን በኑሯችን ሳንወላውል፣ ሳንዋዥቅ ኮምፕሮማይዝ ሳናደርግ በእግዚአብሔር እውነት ጸንተን በምንቆምበት ጊዜ ክፉ አድራጊዎች ያለ ምክንያትም ሆነ በምክንያት እኛን የሚጠሉ ይጠፋሉ። ክፉ አድራጊዎች። ስለዚህ ቁጥር ሶስት ላይ የሚቀጥለው ስላይድ ላይ የሚሄድበት አንድ ነገር ሲፈነጥቅ ታያላችሁ። ቁጥር ሶስት ላይ ሰራዊት ቢሰፍርብኝ ልቤ አይፈራም፣ ጦርን ቢነሳብኝ እኔ በዚህ ይተማመናለሁ ብሎ የዚህ የክፉ አድራጊዎችን ተልእኮ ምን አይነት ሀይል ይዘው እንደሚመጡ ሲናገር ታያላችሁ። ወገኖች የምናገረውን ነገር ስሙ። የእግዚአብሔር አማኞች አንዳንድ ቦታ ሲሄድ ሰዎች መጽሐፍ ቅዱስ ላይ የሌሉ ነገሮችን ሲናገሩ ዝም ብሎ በስማ በለው ሲናገሩ እና ሰዎችን ውዥንብር ውስጥ ሲከቱ ታይቷል። እና ጦርነት አማኝ ውጊያ ጦርነት፣ መንፈሳዊ ውጊያ የለውም። በቃ አመነ ማለት አመነ ነው። ሁሉ ነገር እንደ ስፖንጅ ይሆንለታል ብለው የሚናገሩ አሉ። ውሸት ነው። እነ ዳዊት እውነተኛ አማኞች ነበሩ። ጦርነት ሁል ጊዜ በህይወታቸው ነበረባቸው። የአማኝ ህይወት በዓለም ላይ እንደ ጦርነት ሜዳ ነው የሚቆጠረው። ሰይጣን፣ ክፉ ሐሳብ፣ ክፉ አመለካከት ሰዎች እና ልዩ ልዩ ፈተናዎች በህይወታችን ከፍተኛ ነገር ሊያስከትሉ ሊያመጡ ይችላሉ እና እውነተኛ አማኝ እነዚህ ነገሮች ሁሉ ቢመጡ ምንድን ነው ማድረግ ያለበት? የእምነቱ ምስክርነትና የእምነቱ ምልክት ምንድን ነው የሚለውን መልስ የምታገኙት እዚህ ቁጥር ሁለት ቁጥር ሶስት ላይ በምታነቡበት ጊዜ ነው። ስለዚህ የአማኞች እምነት አስደናቂ እንደሆነ በሚገልጠው በዚህ በዚህኛው ስላይዴ ላይ ምን ይላል? ቁጥር ሶስት ላይ ያለውን ነው እንደገና የማነሳው ሰራዊት ቢሰፍርብኝ ብሎ አስደናቂ ነገር ይናገራል። ሰራዊት ቢሰፍርብኝ፣ ሰራዊት ምንድን ነው? የጦር ኃይል ብዙ፣ እጅግ ብዙ የጦር ዘማቾች፣ ወታደሮች፣ የሰለጠኑ ተዋጊዎችን የያዘ ነው ሰራዊት። በመጽሐፍ ቅዱስ ቋንቋ ሰራዊት ቢሰፍርብኝ የሚለው ቃል ምንን የሚያመለክት ነው? የሰራዊትን በጣም መቅረብ፣ እኛ ጋር ቀርቦ ልክ እኛ ላይ ሊወድቅ እንዳለ የሚያሳይ አባባል ነው። ሰራዊት ቢሰፍርብኝ የሚለው ሰራዊት ከመቅረብ የተነሳ ለማምለጥ የማይቻልበት ሁኔታ ውስጥ መግባትን የሚያሳይ ነው። ሰራዊት ቢሰፍርብኝ፣ ቅድም እንዳልኩት ሰራዊት ብዙ ተዋጊ ነው፣ ቁጥር የሌለው ምናልባት በመቶ በሺህ አለቃ የተዋቀረ የተዋጊዎች ብዛት ነው። ለብቸኛ ሰው ይሄ አደጋ ነው። አሁን ለብቻችን ብንሆንም በሰዎች መካከል ብንሆንም መንፈሳዊ ጦርነት ውስጥ ስንሆን ሁል ጊዜ ሰራዊት ከሰፈረብን አደጋ ውስጥ ነው ያለነው ማለት ነው። አንድ አማኝ ብቻውን ሆኖ በጣም ብዙ አስፈሪ አስጊ ሁኔታ ውስጥ መሆኑን የሚያሳይ ክስተት ነው። ይሄ ሰራዊት ቢሰፍርብኝ ግን ሰራዊት ቢሰፍርብኝ ምንድን ነው ማድረግ ያለብኝ? መጨነቅ አለብኝ? መረበሻ አለብኝ? ወዮ ጠፋሁ ማለት አለብኝ? ምንድን ነው ልቤ ማለት ያለበት? አሁን ዳዊት የሚለው ሰራዊት ቢሰፍርብኝ ልቤ ምን አያደርግም፣ አይፈራም። እኔ አልፈራም፣ ሰራዊት ቢሰፍርብኝ። አሁንም አንድ ምስክር ልንገራችሁ። እዚህ ሲንሲናቲ ውስጥ አንድ ትልቅ ማተሚያ ቤትና አንድ ትልቅ ቸርች አለ። የዛ የማተሚያ ቤት ዋናው ስራ አስኪያጅ ቤሪንግ ፕሬሸሲድ የሚባል ነው። ኢትዮጵያ ይዞ ሄጃለሁ። ጎንደር ወስጀዋለሁ፣ ባህርዳር ወስጀዋለሁ፣ ጅማ ወስጀዋለሁ፣ ደብረ ብርሃን ወስጀዋለሁ። አላማዬ የማተሚያ እንዲቋቋም ለማድረግ ነው። እና ሌሎች ከተሞች እንዲቋቋም ሳይሆን ሌሎች ከተሞች እንዲያገለግል ስራውን እንዲያይ፣ ግን ደብረ ብርሃን ማተሚያውን እንዲያቋቁም ለመውሰድ ነው። እና እንደ አጋጣሚ ልክ ደብረ ብርሃን የሆነ ከጫጫ ቀደም ብሎ በሸኖ እና በጫጫ መካከል ማአት ሰራዊት ከትግራይ ወደ ኢትዮጵያ ወደ አዲስ አበባ እየመጣ ነው። ማአት ማአት ወጣቶች መሳሪያ የያዙ በቃ እንደዚህ ያልፋል። እና አንድ ቦታ መንገዱ ተዘጋ እና ብቻችንን መቆም ነበረብን እና መጀመሪያም ብሎኛል ይሄ መንገድ እንዱ ጥሩ ይመስላል። በጣም በጣም ያስፈራል ይላሉ። ከአዲስ አበባ መውጣቴ በመኪና ጥሩ ይመስልሃል ሲለኝ ነበር። አሁን እዛ ጋር ተከበን ቁጫል እና ዞር እያለ እያየኝ እንዴት ነው ያው ፍርሃቱን ታነቡበታላችሁ ፊቱ ላይ። እኔ እኔ ምለው አይዞ ምንም ነገር ቢመጣ እኔ ከአንተ በፊት አስቀድሜ ራሴን እሰጣለሁ። አይዞ አይዞ እያልኩት ቆየ እና ከዛ ነገሩ ክሊር ሆነ። ደረሰን። ያው ቢንቀጠቀጥም እንኳን ደርሰን መጣን። እኔ ልቤ አልፈራም። ልክ እንደ እግዚአብሔር ቃል ሰራዊት ቢሰፍርብኝ ልቤ አይፈራም የሚለው ቃል ውስጤ ይመላለሳል እና እግዚአብሔር ከኛ ጋር ነው። አይዞ እግዚአብሔር ከኛ ጋር ነው፣ ሁሉን ይቆጣጠራል። እግዚአብሔር ከኛ ጋር ነው። አለፍን ሄድን፣ በሰላም መጣን። አሁን ባለፈው ጊዜ ሄጄ ያው ማነጋገር የነበረብኝ ነገር አለ ለቢሮ ሰው ሁሉ ዚህዘ ሪል ዲል እያለ መናገር ጀመረ። ይህ ሰውዬ ሪል ዲል ነው፣ በዛ መከራ ውስጥ ሁሉ ምንም ሳይፈራ ያለፈ ሰው ነው ሲል ነበረ። እኔ ስለ ራሴ ማውራት አይደለም፣ ግን የእግዚአብሔር አማኝ ስንሆን ሰራዊት ቢሰፍርብን ልባችን ምን መሆን የለበትም? መፍራት የለበትም። ልቤ አይፈራም። ማንም ሰው በዚህ ሁኔታ ውስጥ ቢሆን ይፈራል። ፍርሃት የሚጀምረው ማስታወስ ያለባችሁ ከውስጥ ነው ከልብ ነው ፍርሃት የሚጀምረው። አሁን ዳዊት የሚናገረው ልቤ፣ ውስጤ ምን አያደርግም ነው የሚለው፣ አይፈራም። ተስፋ መቁረጥም የሚጀምረው ከውስጥ ነው። ከውስጥ ፍርሃት ይጀምርና ፊታችንን ይለውጠዋል፣ ስሜታችንን ይለውጠዋል፣ ፀጉራችንን ያቆመዋል፣ የምናደርገውን እንድናጣ ያደርጋል። አሁን እግዚአብሔር ላይ የምንታመን ከሆነ ውስጣችን አይፈራም። ሰውን ውጫችንም ምን አይሆንም ልዩ ልዩ መደንገጥና መረበሽ ስሜትን አያሳይም። ዘማሪው የሚለው ውስጤ አይፈራም፣ ውስጤ ጽኑ ነው፣ ውስጤ በእግዚአብሔር ላይ እንደታመነ ነው። እኔ ማምኖ እቆማለሁ፣ አልፋለሁ፣ አልወድቅም። እጄንም ምን አላደርግም ነው አልሰጥም። ለምን እግዚአብሔር ብርሃኔ ነው፣ እግዚአብሔር ደህንነቴ ነው፣ እግዚአብሔር የሕይወቴ ብርታት ነው፣ እግዚአብሔር የኔ ጠባቂ ነው። ክፉ አድራጊዎች ጠላቶቼ ባላጋራዎቼ በመጡ ጊዜ ተሰነካክለው ወድቀዋል አሁንም በላይ ላይ የሰፈረ ሰራዊት ምን ይሆናል ድንገት ብትንትኑ ይወጣል ምክንያቱም እግዚአብሔር ምን ነው መታመኛዬ እና ጠባቂዬ ነው እንደገና በሁለተኛ ደረጃ ጦር ቢነሳብኝ ብሎ ይናገራል አሁን ሰራዊት ቢሰፍርብኝ አሁን ቃላቶቹ የሁል ጊዜ ያስደንቁኛል ቢ ሰፍርብኝ ቢ ነሳብኝ ኮንዲሽንን ነው የሚያሳየው። እዚህ የቋንቋ አስተማሪ ያለ ቢ እና ቢ የኮንዲሽንን አሳየዎች ናቸው። እና በአማርኛ አሁን ቢመጣ፣ ቢሆን፣ ቢሳካ ቢሳካ ጠላት እንደዚህ ሊያደርግ ቢያሰፈስፍ፣ አጠገቤ ቢያሰፈስፍ የማደርገው ነገር በዚህ በእግዚአብሔር ላይ መተማመን ነው። ጦር ከተነሳባችሁ የማትፈሩበት ምክንያት የለም ጦር ቢነሳ መደንገጣችሁ አይቀርም ጦር የሚነሳው ለመግደል ከስልጣን ለማውረድ ደግሞም ለማዋረድ ጭምር ነው ግን ዳዊት የሚለው ጦር ቢነሳብኝ እኔ በዚህ እተማመናለሁ በምን እግዚአብሔር ብርሃኔ በመሆኑ እግዚአብሔር የህይወቴ ብርታት በመሆኑ ጠላት በመሰነካከሉና በመውደቁ በዚህ እኔ እተማመናለሁ ስለዚህ የእውነተኛ አማኝ ምልክትና ምስክር በፈተና በውጣ ውረድ፣ በችግር፣ በጠላ ከበባ ጊዜ፣ ጦር በሚነሳ ጊዜ፣ ሰይጣን ልዩ ልዩ ነገር ለማድረግ በሚመጣበት ጊዜ እውነተኛ አማኝ አይደነግጥም፣ አይፈራም፣ አይረበሽም። እምነቱን በማን ላይ ነው የሚያደርገው? በእግዚአብሔር ላይ ነው የሚያደርገው። እግዚአብሔርን የታመነ ደግሞ ከምንም ነገር ይወጣል። ክብር ለእግዚአብሔር ይሁን። ይሄ፣ ይህንን እየተናገረ ነው ዳዊት። የሚቀጥለው ላይ ሲመጣ የጸሎቱን የሚያሰማው ቁጥር አራት ላይ ተመልከቱ። ከእግዚአብሔር አንዲትን ነገር ለመንኩ፣ እሷንም እፈልጋለሁ፣ በዘመኔ ሁሉ በእግዚአብሔር ቤት እንድኖርና የእግዚአብሔርን መልካምነት እንዳይ፣ በመቅደሱም ውስጥ እንዳስተውል፣ ይህንን እለምናለሁ እፈልጋለሁ ብሎ አንዲት ልመና አለችኝ አሁን ይሄ የሚያስደንቅ ሆኖ አግኝቼዋለሁ። እና ርዕሴ እንደምታዩት የዳዊት ልመና አስደናቂ ነው የሚል ነው። ሀለሃ ብዬ አስቀምጫለሁ ነገሮችን ግን ሀናለ ብዬ የመጀመሪያው ሀ አሁን ዳዊት ባለበት ሁኔታ የሚጠበቀው ጸሎት ወይም የሚጠበቀው ልመና ምንድን ነው? ጸሎት እየጸለየ ነው ዳዊት፣ ልመና እየለመነ ነው ከእግዚአብሔር ግን ምን አይነት ልመና ነው የምጠብቁት? አሁን ይህንን ብዙ ጊዜ በመጽሐፍ ቅዱስ ካራክተሮች ውስጥ አይቻለሁ። ጳውሎስ በሮም እስር ቤት ውስጥ ሆኖ ይጸልይ የነበረው ነገር እስር ቤት ውስጥ ከነበረ አማኝ የሚጠበቅ አይደለም። ውጭ ላሉት ክርስቲያኖች እንድትበረቱ ነው የምጸልየው፣ እንድትጠነክሩ ነው የምጸልየው፣ እግዚአብሔር ከእናንተ ጋር እንዲሆን ነው የምጸልየው። ፊልጵስዮስ፣ ኤፌሶን፣ ቆላሲያስ እና ፊሊሞና ላይ ብትመለከቱ አራቱ የእስር ቤት መልእክቶች ላይ እንዲህ አይነት ጸሎትን ነው ዳዊት የሚያቀርበው። አሁን ኤክስፔክት የምታደርገው ምን አይነት ጸሎት ነው ብትሉኝ፣ ከጳውሎስ እስር ቤት ሆኖ እግዚአብሔር ወይ ከእስር ቤት አውጣኝ የሚል ጸሎት ነው ሰው መጸለያ አለበት። እንዲሁ ከእስር ቤት ወጥቼ የሚል አይነት ጸሎት ነው መጸለያ አለበት። ግን እንደዛ ሲል አታዩትም። እዚህም ዳዊት ጦር ከቦኛል፣ ሰራዊት ሰፍሮብኛል እና ክፉዎች ጠላቶቼ መጥተዋል፣ ስጋዬን ሊበሉ ደርሰዋል። እንደዚህ ባለ ሁኔታ እባክ ከጦር አስጥለኝ፣ ከዚህ ከከበበኝ ሰራዊት ከተነሳብኝ ጦር አድነኝ የሚል አይነት ጸሎት ሲጸል አታዩትም። ከሰራዊት ከልለኝ አይነት ጸሎት ነበር መጸለይ ያለበት፣ ግን እንደዚ አይነት ጸሎት አይደለም የጸለየው በእግዚአብሔር የሚታመኑ ሰዎች ጸሎታቸው ብዙ ጊዜ ሁኔታ ላይ ያተኮረ አይደለም። ከሁኔታ በላይ ባለው በእግዚአብሔር ላይ ባለ እምነት ላይ ያተኮረ ነው። ስለዚህ ምንድን ነው የሚለው? ከእግዚአብሔር አንዲት ነገር ለመንኩ እሷንም እፈልጋለሁ እና ምንድን ነው ልመናው? በዘመኔ ሁሉ በእግዚአብሔር ቤት እንድኖር። ይህ ሰውዬ እብድ አይመስልም? በዘመኔ ሁሉ በእግዚአብሔር ቤት እንድኖር። ይህ ሰውዬ በእግዚአብሔር ቤት ስለመኖር የተረዳውና የተገነዘበው ነገር እንዳለ እርግጥ ነው። በዘመኔ ሁሉ በእግዚአብሔር ቤት እንድኖር ሶስት ነገሮች ናቸው እዚህ አንዲት ነገር ለመንኩ ተብሎ በሶስት ነገር የተገለጡ አንድ ዋና ነገሮች ናቸው እዚህ ጋ የተቀመጡት። እዚህ አንደኛ፣ ሁለተኛ፣ ሶስተኛ ብዬ አስቀምጫቸዋለሁ። አንደኛ በዘመኔ ሁሉ በእግዚአብሔር ቤት እንድኖር፣ ሁለተኛ በእግዚአብሔር ቤት የእግዚአብሔርን መልካምነት እንዳይ፣ በእግዚአብሔር ቤት በመቅደስ ውስጥ እንዳስተውል እነዚህን ሶስት ነገሮች ነው የጸለዩ። በእግዚአብሔር ቤት መኖር ከምንም ነገር በምድር ላይ ከምንም ነገር የማይወዳደር ነገር ነው። በእግዚአብሔር ቤት መኖር ቅድም ጸሌናል። ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ። ለምን ቃሉን እሰማለሁ እዛ እግዚአብሔር ቤት ጸሎቴ ይሰማል ለዛ እግዚአብሔር ቤት ዝማሬ ነፍሴን ያረሰርሰዋል። እግዚአብሔር ቤት ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ። በእግዚአብሔር ቤት መኖር እግዚአብሔርን የሚያውቁ ሰዎች አንደኛና አንደኛ ጥማታቸውና ፍላጎታቸው ነው። እንደ እግዚአብሔር ያለ የሚባርክ፣ እንደ እግዚአብሔር ያለ የሚያጽናና፣ እንደ እግዚአብሔር ያለ የሚጠብቅ፣ እንደ እግዚአብሔር ያለ ደግ በምድርም በሰማይ ማንም የለም። ብዙ ሰዎች ነገስታት፣ ፕሬዚዳንቶች፣ የጦር መሪዎች ባጀባቸው አጃቢዎች ሲገደሉ አይተናል። ብዙ ሰዎች እኛ ልጆች ሆነን ኮንጎ ውስጥ የኮንጎ አንድ ፕሬዚዳንት በገዛ ጠባቂው ተገሎ እንደገና ጠባቂው ራሱ ደግሞ በሌላ ጠባቂ ተገሎ ዜና ሰምተናል። በምድር ላይ ጥበቃ ሁሉ አለበት የሚባለው ቦታ ሰዎችን ሁሉ የሚከዳበት ጊዜ አለ። እግዚአብሔር ግን ማንንም አይከዳም። ለዚህ ነው በእግዚአብሔር ቤት በዘመኔ ሁሉ በዘመኔ ሁሉ ስንት ዓመት መቶም ዓመት ይሁን፣ ሃምሳ ዓመት፣ ስልሳ ዓመት፣ ሰባ ዓመት፣ በዘመኔ ሁሉ በእግዚአብሔር ቤት እንድኖር ነው እግዚአብሔርን የለመንኩት። እዛ ጥቃቴ ሁሉ በእኔ ላይ የሚሰነዘረው ጥቃት ሁሉ አይከናወንም። እዛ የእግዚአብሔር ጥበቃ አለ። እዛ የእግዚአብሔር መኖር አለ። እዛ የእግዚአብሔር ረዳትነት አለ። በዘመኔ ሁሉ በእግዚአብሔር ቤት መንፈሳዊ በረከት፣ ሰላምና ደስታ፣ እርካታ በእግዚአብሔር ቤት አለ። ሁለተኛ የእግዚአብሔርን መልካምነት እግዚአብሔር በቤቱ በጣም አስደናቂ መልካምነትን ያሳያል፣ ይገልጣል፣ ነፍስን ይባርካል፣ ተስፋ ይሰጣል፣ የእግዚአብሔርን አስደናቂ ጥበቃ እንድናይ ያደርጋል። ስለዚህ እኔ ልመናዬ በእግዚአብሔር ቤት መኖር ደግሞ መልካምነቱ የማያቋርጥ መልካምነቱን ይህንን ፍጥረት በሙሉ እኛ ምድር ወጣት ምድር ናት ነው የምንለው። 6 ሺህ ዓመት አካባቢ ነው የሆናት በዚህ 6 6 ዓመት ውስጥ የእግዚአብሔር መልካምነት ሳይቋረጥ እንዳለ እንደቀጠለ ነው። ክብር ለእግዚአብሔር ይሁን። ይህንን በደንብ ትርጉም ባለው መንገድ ማየት የምንችለው እግዚአብሔር ቤት ውስጥ ስንኖር ነው፣ በመቅደሱ ውስጥ እንዳስተውል። ብዙ ሰዎች እግዚአብሔር ቤት ውስጥ መጥተው ዝም ብለው ሳያስተውሉ የሚመለሱበት ጊዜ አለ። የእግዚአብሔር ቤት አስደናቂ ነው። የእግዚአብሔር መልካምነት ግሩም ነው፣ ከምንለው በላይ ነው። ግን መቅደሱ ውስጥ ገብተን እግዚአብሔር የሚመለክበት ቦታ ገብተን ያለ ማስተዋል ቁጭ ብለን ብንመለስ ምንም ጥቅም የለውም። አሁን ዳዊት የሚለው በመቅደሱ ውስጥ እንዳስተውል የእግዚአብሔርን ሕልውና የእግዚአብሔርን መልካምነት የእግዚአብሔርን ጥበቃ አይምሮዬ ተከፍቶ ማስተዋል እንድችል ቸርነቱን ምሕረቱን ታማኝነቱን ዘላለማዊ ክብሩን እና ለሰዎች ልጆች ያዘጋጀውን ዘላለማዊ መኖሪያ መንግሥተ ሰማይን እንዳስተውል ይሄ የዓለም ነገር እንዳይረብሸኝ፣ እንዳያስጨንቀኝ። እኔ ይሄንን ነው የምለምነው። አዎ ጥበቃዬ እዛ ጋ ነው። እነዚህን ነገሮች ስንመለከት በጣም አስደናቂ መሆኑን ነው የምናየው። የዳዊት ልመና፣ ከሰራዊት ከከበበው ሰው እንደዚህ አይነት ጥያቄ ይመጣል ብላችሁ አታስቡም። ግን ሰራዊት የከበበው ሰው ግን እግዚአብሔርን የሚያውቅ ሰው ሁል ጊዜ የሚጠይቀው ይህንን ነው። እግዚአብሔር ቤት መኖር ከምንም ነገር በላይ መጠበቅ ነው። ድሮ እኛ ወጣቶች ሆነን የምንዘምረው መዝሙር ነበር፣ በጌታ ወጣቶች ሆነን በዓለም መኖር መሰበር መሰባበር ነው። ጌታን ማግኘት ግን መታደል ነው። በዓለም መኖር መረበሽ መረባበሽ ነው። ጌታን ማወቅ ግን መታደል ነው። እንደዚህ የሚል ዝማሬ ነበር። አሁን አሁን ያሉ ዝማሬዎች ከመስመር የለቀቁ ናቸው። ግን ያኔ እንዲህ አይነት ዝማሬዎች ነበሩ። በመቅደሱ ውስጥ እንዳስተውል፣ ወገኖች እግዚአብሔር አምላክ እውነተኛ አማኞች ስንሆን ልመናችን እግዚአብሔር ፊት ሁልጊዜ መኖር ደግሞም መልካምነቱን ለማየት መጠማት በልዩ ልዩ የህይወታችን ዘርፍ በቤተሰባችን ዙሪያ፣ በግል ህይወታችን ዙሪያ፣ በስራችን ዙሪያ፣ በየእለቱ በሚኖረን ግንኙነት ዙሪያ የእግዚአብሔርን መልካምነት ለማየት መናፈቅ እጅግ በጣም በረከት ነው። የሚቀጥለው ነጥቤ የእግዚአብሔር አማኞች ምስክርነት ወይም መፈክር ብዬዋለሁ እዚህ ወረቀት ጽሑፌ ላይ ቁጥር አምስትና ስድስት ላይ ያሉትን ቃሎች የዳሰሰ ነው። ፈጠን ፈጠን ብዬ ጨርሳለሁ። ቁጥር አምስትን ላንብብላችሁ። በችግር ጊዜ በመጠለያው ይሰውረኛል በድንኳኑም ስውር ስፍራ ይሸሽገኛል፣ እሱ በአለት ላይ ያቆመኛልና። ቁጥር ስድስት የኔም ራስ በዙሪያዬ ካሉት ከጠላቶቼ በላይ ከፍ ከፍ ይላል። የእኔም ራስ ስለዚህም፣ በድንኳን ውስጥ የደስታን መስዋዕት አቀርባለሁ፣ እዘምራለሁ፣ አዎ ምስጋናን ለእግዚአብሔር እዘምራለሁ ብሎ ተናገረ እና እነዚህ ሁለቱም ቁጥሮች ሶስት ሶስት ነጥቦች አላቸው። የመጀመሪያው በእግዚአብሔር ቤት ውስጥ ለመኖር ሁል ጊዜ በዘመኔ ሁሉ የምትመኝበት ነገር ምንድን ነው? ብላችሁ ብትሉት ዳዊት የሚመልሰው መልስ ያስቀመጠ ይመስለኛል። በመጀመሪያው ቁጥር አምስት ላይ በችግር ጊዜ በመጠለያው ይሰውረኛል። እግዚአብሔር ቤት ውስጥ በምንመጣበት ጊዜ እግዚአብሔር በችግር ጊዜ በራሱ መጠለያ ውስጥ በራሱ ውስጥ ምን ያደርገኛል? ይደብቀኛል ነው የሚለው። እግዚአብሔር ሰዎችን በአስደናቂ አሰራሩ በጸጋውና በልዩ ድንቅ መንገድ የሚሰውር አምላክ ነው። እኔ አንድ ሴት አውቃለሁ። እዚህ ሀገር በጣም የታወቀች ፕሮፌሰር ናት። የቋንቋ አዋቂ ናት እና የሚገርም ህይወት ነው የምትኖረው። ባለቤት አላት፣ አንድ ልጅና የልጇ ባለቤት አለ እና ያው የተለያየ ቦታ ነው የሚኖሩት። እሷና ባለቤቷ አንድ ላይ ባለቤቷ ለረጅም ጊዜ የአይምሮ ችግር አለበት እና ሁሉ ጊዜ በሆነ ግሩፕ በምንገናኝበት ጊዜ ስለ ባለቤቴ ባካችሁ ጸልዩልኝ፣ እንዱ በጣም ይመረኛል። በቃ ህይወቱ ጥሩ አይደለም እና አንዳንድ ጊዜ ከስብሰባ ላይ ተነስታ ሁሉ ባለቤቷን እንደዚህ አድርግ እንደዚህ አድርግ ስትል አይተናት እናውቃለን። የምትገርም ሰው ናት እና ከአንድ ወር እዚህ ኢትዮጵያ ከመሄደ በፊት በስብሰባ ላይ ተገናኝተን ዛሬ የምነግራችሁ የምስራች አለ አለች። እንደ አልዛይመር ነገር ችግር ነው ያለበት። እና የባለቤቴ ጉዳይ ብዙ ጊዜ እንደሚያስቸግረኝ ነግሪያቸዋለሁ። ግን አሁን ወር አለፈው አለች። የሆነ ነገር የሆነ ነገር ሆኗል በህይወቱ እና እግዚአብሔር የሆነ ነገር አድርጓል እና ተለውጧል። አሁን ቁጭ ብሎ መጽሐፍ ቅዱስ ያነባል። ለእኔ ያለው አመለካከትና፣ የሚያደርገው የሚናገረው ነገር ሁሉ ኮምፕሊትሊ አዲስ ሰው ሆኗል። እና ስለ ጸሎታችሁ እግዚአብሔር ይባርካችሁ። እኔ በቃ እያለቀሰች ነበር የምትነግረ ፕሮፌሰር ናት በጣም የታወቀች ፕሮፌሰር ግን ማንም ሰው ምንም አይነት ደረጃ ላይ ይሁን የሆነ ችግር አለበት ሰው ሁሉ እና በዚህ በችግር ጊዜ በመጠለያው ሰውሮኝ ነው የምትለው። እና አሁን ችግሩ አልፎ እያየሁት ነው። መቼም ወደ ኋላ ይመለሳል ብዬ አላምንም። ያው ጸሎታችሁን ቀጥሉልኝ ብላ ስትናገር ነበር። በዛ ችግር ጊዜ የሚገርም ነው በዓመታት ውስጥ እግዚአብሔር ስውር አድርጎ ችላ ይህንን ለውጥ እንድታይ አድርጓታል። በችግር ጊዜ በመጠለያው የሚሰውር እንደ እግዚአብሔር ያለ ማንም የለም። እንዳውም ሁለተኛውን ቁጥር አምስት ላይ ስታዩ በድንኳኑም ስፍራ ይሸሽገኛል። የእግዚአብሔር አማኞች ልክ እንደዚህ ይደረግላቸዋል። አሁን መፈክር ነው ብያለሁ። እዚህ ጋር መፈክር ነው እያሰማ ያለው እንደ መፈክር እና ቀጥሎ ደግሞ እሱ እሱ እግዚአብሔር እሱ በዓለት ላይ ያቆመኛል ብሎ እግዚአብሔር በጠንካራ መተማመኛ ላይ የሚያቆም ታማኝ አምላክ መሆኑን ያሳያል። አንዳንድ ሰዎች በእግዚአብሔር ማመን ዝም ብሎ ነገር ይመስላቸዋል። ግን እውነተኛ ነገር ነው። በረከት ያለበት አስደናቂ ለውጥ፣ አስደናቂ የሆነ የእግዚአብሔር ጥበቃ ያለበት ነገር ነው። ቁጥር ስድስትን ስታዩ ደግሞ የእኔ ራስ ከፍ ከፍ ይላል። አሁን ዳዊት እያለፈበት ያለውን ችግር ባለፈበት ችግር ውስጥ የእግዚአብሔርን ጥበቃ እየተናገረ ይሄ የአማኝ ምስክርነት ነው እያልኳችሁ ነው። የእኔም ራስ በዙሪያዬ ካሉት ከጠላቶቼ በላይ ከፍ ከፍ ይላል። እኔ እዚሁ መልእክቴ ላይ ነው አንድ ነገር ለመጻፍ ሞክሬ አለሁ። እዩት በየቀኑ ሊያጋጥመን የሚችለውን ወይም ወደኛ የሚመጣውን ችግር፣ መከራ፣ አደጋ እንኳን ሳናየው እየተከለልን የምናልፈውን ነገር ብታዩትና ብታስቡ እግዚአብሔርን ከማድነቅና ከማመስገን አትመለሱ። ብዙ የማናያቸው ውጣውረዶች አንዳንድ ሰዎች ሌሊት፣ አንዳንድ ሰዎች ቀን የሚያልፉባቸው አስጨናቂ ሁኔታዎች አሉ። ሳያዩ እግዚአብሔር እየጠበቃቸው ልክ እንደዚህ አይነት ነገር ነው ዳዊት እየተናገረ ያለው የኔ ራስ በዙሪያዬ ካሉት ከጠላቶቼ በላይ ከፍ ከፍ ይላል። ጠላት ሊያጠፋኝ ሞክሯል፣ ግን ከጠላቶቼ በላይ አሁንም ሳኦልንና የሳኦልን ሚስጢራዊ ስራ ማሳደድ፣ በዳዊት ላይ የነበረውን አስጨናቂ ችግር ማሰብ ትችላላችሁ። ዳዊትን እግዚአብሔር ከሳኦል በላይ ከፍ ከፍ አድርጎታል። እና ስለዚህ እግዚአብሔር ከፍ ከፍ ስለሚል የኔ ራስ ከጠላቶቼ በላይ በድንኳን ውስጥ የደስታ መስዋዕት አቀርባለሁ ለእግዚአብሔር በድንኳን ውስጥ በተቀመጥኩበት በተሸሸኩበት ድንኳን ውስጥ የደስታ መስዋዕትን ለእግዚአብሔር አቀርባለሁ። ደስ እያለኝ እሰዋለታለሁ፣ አመሰግነዋለሁ። እንደገና ሶስተኛው ነጥቡ ላይ አዎ ምስጋናን ለእግዚአብሔር አቀርባለሁ እያለ እግዚአብሔርን የሚያመሰግን እንደሆነ ሲናገር ታያላችሁ። በእግዚአብሔር ስትታመኑ የምታደርጉት ነገር ሁሉ ከነዚህ እውነታዎች ጋር የተያያዘ ነው። ምድር ዝም ብሎ ስፖንጅ አይደለች። ውጣ ውረዶች ይኖራሉ ንግን ነገር ግን በውጣ ውረዶች ውስጥ እንደማያምኑ ሰዎች ሳንጨነቅ፣ እንደ እውነተኛ አማኞች በእግዚአብሔር ላይ ርፍ ብለን እግዚአብሔርን በመተማመን ውጣ ውረዶችን እናልፋለን። ያምኑ ሰዎች ይረበሻሉ። አማኞች ግን የሚጠብቃቸው ሁል ጊዜ እንዳለ ያሉ ሁል ጊዜ እንደማይለያቸው ያሉ በስም ደግሞ ይድናሉ። የመዝሙሩ ማሳሰቢያ በማሳሰቢያዬን በመናገር እጨርሳለሁ። ይሄ ክፍል እኔ ቀጥታ ትምህርቴን የተከታታይ ትምህርቴን ከመጀመሬ በፊት ሄጄ ስለመጣው በዚህ መዝሙር ብንጀምር ጥሩ ነው። የሚል ልቤ ውስጥ ስላለ ነው እያካፈልኳችሁ ያለሁት። ይሄ መዝሙር የእምነትና በእግዚአብሔር ላይ የመተማመን ምክር ወይም ምስክርነት ያለበት ነው። በእግዚአብሔር ላይ የምንታመን ካለን የምንታመን ካለን ማንንም መፍራት የለብንም። ብዙ የሚያስፈሩ ነገሮች አሉ። በተለይ አሁን እኔ አገልግሎት ላይ ነው ያለሁት እና ብዙ ኃላፊነቶች አሉብኝ። አገር ቤት እሄዳለሁ እመጣለሁ። የምሰራው ስራ ሴንሲቲቭ ነው። ኢትዮጵያ ውስጥ አምስት የመጽሐፍ ቅዱስ ማህበራት አሉ። እኔ አሁን ኢትዮጵያ ውስጥ የምመራው የመጽሐፍ ቅዱስ ማህበር የመጀመሪያው የመጽሐፍ ቅዱስ ማህበር ነው እና ሌሎቹ ከ1946 ጀምሮ የተቋቋሙ ናቸው እና የእኛ ስራ የጥንቱ ስራ ሲሰራ ብዙዎች ዘመናዊ ስራ የሚሰሩ ደስተኞች አይደሉም እና በጣም በብዙ መንገድ የሚያስቡት ነገር ይኖራል። ግን እኔ እግዚአብሔርን ነው ማምነው። ስወጣ ስገባ፣ ስበላ፣ ስጠጣ፣ ስተኛ፣ ስነሳ፣ አዲስ አበባ ውስጥ በመኪና ወዲያ ወዲህ ስል፣ ደብረ ብርሃንም ስሄድ እምነቴ በእግዚአብሔር ነው። ጦርነቱና ውጊያው አለ፣ በልዩ ልዩ መልክ ሊገለጽ ይችላል። ሰራዊት ቢነሳ ጦር ቢነሳ፣ እምነታችን በእግዚአብሔር ላይ ከሆነ በዛ ሁሉ ውስጥ የሰራዊቱ ጌታ ያሳልፋል። በእግዚአብሔር መተማመን ሁልጊዜ እሱን በመፈለግ መሆን አለበት። ሁልጊዜ እኔ አዲስ አበባ ገና የመኪናዬን መኪና ከፍቼ ገብቼ መሪ ሲይዝ እግዚአብሔርን፣ እንግዲህ አንተ ታውቃለህ፣ መንገዴን ሁሉ ለአንተ ሰጥቻለሁ ብዬ ነው የምወጣው እና የማየው ነገር አስደናቂ ነው። እግዚአብሔር ጠባቂ መሆኑን በየጊዜው አያለሁ፣ በቤትም በውጭም ስንበላም ስንጠጣም ስንተኛም ስንነሳም እግዚአብሔርን መፈለግ አለብን። ለዚህ ነው ይሄ ዘማሪ ቁጥር 14 ላይ ምክር የሰጠው። ግን እግዚአብሔር እንደሚጠብቀን እንደሚሸሽገን ማመን በጣም አስፈላጊ ነው። እሱ እግዚአብሔር ማንንም እኔ ከወደ 50 ዓመቴ ነው አሁን በዚህ እምነት ውስጥ ካል ስኖር እና እግዚአብሔር ማንንም ሲጥል አይቻለቅ። ማንንም እውነተኛ አማኞችን ሲጠብቅ ሲንከባከብ ነው ያየሁት። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ አስር ላይ ምን ብሎ ተናግሯል? ቁጥር 27 ጀምሮ የእኔ በጎች ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ እነሱም ይከተሉኛል። እኔም የዘላለምን ሕይወት ሰጣቸዋለሁ፣ እነሱም በፍጹም አይጠፉም፣ ከእጄም ማንም ሰው አይነጥቃቸውም ቁጥር 29 ላይ እነሱን ለእኔ የሰጠኝ አባቴ ከሁሉም ይበልጣል ከአባቴም እጅ ማንም ሰው ሊነጥቃቸው አይችልም። እኔና አብ አንድ ነን አላቸው ይላል። ከእጄም ማንም ሰው አይነጥቃቸውም። እኔና አብ አንድ ነን። ማንም ሰው ከአባቴ እጅ ሊነጥቃቸው አይችልም። ይሄ ትልቅ መተማመኛ ነው። እነዚህን ቃሎች የምናምን ከሆነ በእግዚአብሔር ላይ ባለን እምነት ረፍ ማለት አለብን። ስለዚህ የዚህ መዝሙር ዘማሪ መዝሙር 27 የመጨረሻው ቁጥር ላይ ሲናገር የተናገረውን ነገር መግቢያ ላይ ነግራቸዋለሁ። ምንድን ያለው ላንብብላችሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ እሱም ያንተን ልብ ያበረታል። እኔ ላለሁ እግዚአብሔርን ተስፋ አድርግ። እግዚአብሔርን ተስፋ አድርጉ፣ በርቱ ደግሞ ተነግሯል። እኔ ላለሁ እግዚአብሔርን ተስፋ አድርግ እና በርታ አንተ እግዚአብሔርን ተስፋ አድርገህ በእግዚአብሔር እውነት በእግዚአብሔር እምነት በእግዚአብሔር ምስክርነት የምትበረታ ከሆነ ትከለላለህ ትሸፈናለህ እግዚአብሔር ይጠብቀሃል ለትልቅ ደረጃና ለትልቅ ክብርም ያደርስሃል የእግዚአብሔር ሰዎች እንደዚህ ሆነው ያውቃሉ እውነት ነው እና እውነት ነው ስለዚህ እምነታችን እንዲህ አይነት ነው፣ የእምነት ምስክርነት ነው። አሁን ይሄ ያነበብኩላችሁ፣ ዛሬ ያካፈልኳችሁ ዳዊት በህይወቱ ያለፈበት የዳዊት እምነትና የዳዊት ህይወት ምስክርነት ነው። እግዚአብሔርን ተስፋ ማድረግ፣ በእግዚአብሔር ላይ መበርታት፣ እግዚአብሔር ብርሃናችን፣ መታመኛችን መሆኑን ማወቅ እና በሱ መጽናት፣ እግዚአብሔር እረኛችን ሆኖ እስከ መጨረሻው እንደሚጠብቀን ትልቅና ድንቅ ጥልቅ መተማመኛ ነው። እግዚአብሔር ይባርከን። አሉንም ለልባችን ይባርክልን። አሁን ቁጥር ሁለትን እንዘምራለን ከናንሲ ጋር።